ትንቢተ ኤርምያስ ምዕራፍ ሃምሳ ሁለት ሴዴቅያስ መንገሥት በጀመረ ጊዜ የሀያ አንድ ዓመት ጎልማሳ ነበረ። በኢየሩሳሌምም ዐሥራ አንድ ዓመት ነገሠ። እናቱም አሚጣል የተባለች የሊብና ሰው የኤርምያስ ልጅ ነበረች። ኢዮአቄምም እንዳደረገ ሁሉ በእግዚአብሔር ፊት ክፉ አደረገ። ከፊቱም አወጥቶ እስኪጥላቸው ድረስ ይህ በእግዚአብሔር ቍጣ በኢየሩሳሌምና በይሁዳ ላይ ሆኖአልና። ሴዴቅያስም በባቢሎን ንጉሥ ላይ አመፀ። ሴዴቅያስም በነገሠ በዘጠነኛው ዓመት በአሥረኛው ወር ከወሩም በአሥረኛው ቀን የባቢሎን ንጉሥ ናቡከደነፆርና ሰራዊቱ ሁሉ በኢየሩሳሌም ላይ መጥተው ከበቧት፣ በዙሪያዋም ዕርድ አደረገ። ከተማይቱም እስከ ንጉሥ እስከ ሴዴቅያስ እስከ አስራ አንደኛው ዓመት ድረስ ተከባ ነበር። በአራተኛውም ወር በዘጠነኛው ቀን በከተማይቱ ራብ ጸንቶ ነበር። ለአገሩም ሰዎች እንጀራ ታጣ። ከተማይቱም ተሰበረች፣ ሰልፈኞችም ሁሉ ሸሹ። በሁለቱም ቅጥር መካከል ባለው በር ወደ ንጉሥ አትክልት በሚወስደው መንገድ በሌሊት ከከተማይቱ ወጡ። ከለዳውያንም በከተማይቱ ዙሪያ ነበሩ። በዓረባም መንገድ ሄዱ። የከለዳውያንም ሠራዊት ንጉሡን ተከታተሉት በኢያሪኮም ሜዳ ሴዴቅያስን ያዙ። ሰራዊቱም ሁሉ ከእርሱ ዘንድ ተበትነው ነበር። ንጉሡንም ይዘው የባቢሎን ንጉሥ ወዳለበት በሐማት ምድር ወዳለችው ወደ ሪብላ አመጡት። እርሱም ፍርድን በእርሱ ላይ ተናገረ። የባቢሎንም ንጉሥ የሴዴቅያስን ልጆች በፊቱ ገደላቸው። የይሁዳንም አለቆች ሁሉ ደግሞ በሪብላ ገደላቸው። የሴዴቅያስንም ዐይኖች አወጣ። የባቢሎንም ንጉሥ በሰንሰለት አሰረው ወደ ባቢሎንም ወሰደው፣ እስኪሞትም ድረስ በግዞት ቤት አኖረው። በባቢሎን ንጉሥ በናቡከደነፆር በዐሥራ ዘጠነኛው ዓመት በአምስተኛው ወር ከወሩም በአስረኛው ቀን በባቢሎን ንጉሥ ፊት የቆመው የዘበኞቹ አለቃ ናቡ ዘረዳን ወደ ኢየሩሳሌም መጣ። የእግዚአብሔርን ቤትና የንጉሡን ቤት አቃጠለ። የኢየሩሳሌምንም ቤቶች ሁሉ፣ ታላላቆችን ቤቶች ሁሉ በእሳት አቃጠለ። ከዘበኞቹም አለቃ ጋር የነበረው የከለዳውያን ሠራዊት ሁሉ የኢየሩሳሌምን ቅጥር ሁሉ ዙሪያዋን አፈረሱ። የዘበኞቹም አለቃ ናቡዘረዳን የሕዝቡን ድኾች፣ በከተማም ውስጥ የቀረውን ሕዝብ፣ ሸሽተውም ወደ ባቢሎን ንጉሥ የተጠጉትን የሕዝቡንም ቅሬታ አፈለሰ። የዘበኞቹም አለቃ ናቡዘረዳን ከአገሩ ድኾች ወይን ተካዮችና አራሾች እንዲሆኑ አስቀረ። ከለዳውያንም በእግዚአብሔር ቤት የነበሩትን የናስ ዓምዶች በእግዚአብሔርም ቤት የነበሩትን መቀመጫዎችና የናሱን ኩሬ ሰባበሩ፣ ናሱንም ወደ ባቢሎን ወሰዱ። ምንቸቶቹንና፣ መሣሪያዎቹንም፣ መኰስተሪያዎቹንና፣ ድስቶችን፣ ጭልፋዎችንም፣ የሚያገለግሉበትንም የናስ ዕቃ ሁሉ ወሰዱ። የዘበኞቹም አለቃ ጽዋዎቹንና ማንደጃዎቹን ድስቶቹንና ምንቸቶችን መቅረዞችንና ጭልፋዎችን መንቀሎችንም የወርቁን ዕቃ በወርቅ የብሩንም ዕቃ በብር አድርጎ ወሰደ ንጉሡ ሰለሞንም ለእግዚአብሔር ቤት ያሠራቸውን ሁለቱን አምዶች አንዱንም ኩሬ ከመቀመጫዎቹም በታች የነበሩትን ዐሥራ ሁለቱን የናስ በሬዎች ወሰደ ለእነዚህ ዕቃዎች ሁሉ ናስ ሚዛን አልነበረም አምዶቹም የአንዱ አምድ ቁመት አሥራ ስምንት ክንድ ነበር። የዙሪያውም መጠን አሥራ ሁለት ክንድ ነበር፣ ውፍረቱም አራት ጣት ያህል ነበር፣ ባዶም ነበር፣ የናሱም ጉልላት በላዩ ነበር። የአንዱም ጉልላት ቁመቱ አምስት ክንድ ነበር። በጉልላቱም ላይ በዙሪያው ሁሉ ከናስ የተሠሩ መርበብና ሮማኖች ነበሩበት በሁለተኛውም አምድ ደግሞ እንደዚህ ያለ ነገርና ሮማኖች ነበሩበት። በውስጥ ውጭም ዘጠና ስድስት ሮማኖች ነበሩ። በመርበቡም ዙሪያ የነበሩ ሮማኖች ሁሉ አንድ መቶ ነበሩ። የዘበኞቹም አለቃ ታላቁን ካህን ሠራያን፣ ሁለተኛውንም ካህን ሶፎንያስን፣ ሦስቱንም በረኞች ወሰደ። ከከተማይቱም በሰልፈኞቹ ላይ ተሾመው ከነበሩት አንዱን ጀንደረባ በከተማይቱም ከሚገኙት በንጉሡ ፊት ከሚቆሙት ሰባቱን ሰዎች የአገሩንም ሕዝብ የሚያሰልፈውን የሠራዊቱን አለቃ ጸሐፊ፣ በከተማይቱም ከተገኙት ከአገሩ ሕዝብ ስድሳ ሰዎች ወሰደ። የዘበኞቹም አለቃ ናቡ ዘረዳን ወስዶ የባቢሎን ንጉሥ ወዳለበት ወደ ሪብላ አመጣቸው። የባቢሎንም ንጉሥ መታቸው፣ በሐማትም ምድር ባለችው በሪብላ ገደላቸው። እንዲሁ ይሁዳ ከአገሩ ተማረከ። ናቡከደነፆር የማረከው ሕዝብ ይህ ነው፤ በሰባተኛው ዓመት ሦስት ሺህ ሀያ ሦስት አይሁድ ናቡከደነፆርም በአሥራ ስምንተኛው ዓመት ስምንት መቶ ሠላሳ ሁለት ነፍስ ከኢየሩሳሌም ማርከዋል። በናቡከደነፆር በሀያ ሦስተኛው ዓመት የዘበኞቹ አለቃ ናቡዘረዳን ከአይሁድ ሰባት መቶ አርባ አምስት ነፍስ ማርከዋል። ሰዎች ሁሉ አራት ሺህ ስድስት መቶ ነበሩ። እንዲህም ሆነ። የይሁዳ ንጉሥ ዮአኪን በተማረከ በሰላሳ ሰባተኛው ዓመት በዐሥራ ሁለተኛው ወር ከወሩም በሀያ አምስተኛው ቀን የባቢሎን ንጉሥ ዮርማሮዴክ በነገሠ በአንደኛው ዓመት የይሁዳን ንጉሥ የዮአኪንን ራስ ከፍ ከፍ አደረገ። ከወህኒም አወጣው፣ በመልካምም ተናገረው። ዙፋኑንም ከእርሱ ጋር በባቢሎን ከነበሩት ነገሥታት ዙፋን በላይ ያደረገለት። በወህኒም ውስጥ ለብሶት የነበረውን ልብስ ለወጠለት። ዮአኪንም በሕይወቱ ዘመን ሁሉ በፊቱ ሁልጊዜ እንጀራ ይበላ ነበር። የባቢሎንም ንጉሥ በሕይወቱ ዘመን ሁሉ እስኪሞት ድረስ የዘወትር ቀለብ ዕለት ዕለት ይሰጠው ነበር።